በአማራ ብሔራዊ ክልላዊ መንግሥት የመፈንቅለ መንግሥት ሙከራ መደረጉን የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን አስታወቁ። በክልሉ ዛሬ በተደራጀ ሁኔታ በመንግሥት መዋቅር ላይ ጥቃት ለመሰንዘር መሞከሩን አቶ ንጉሱ አሁን ማምሻውን ለቪኦኤ በሰጡት መግለጫ አመልክተዋል። የፌዴራሉ መንግሥት ኃይሎች የባህር ዳር ከተማንና አካባቢያውን ጨምሮ የክልሉን ደህንነት በቁጥጥር ስር መዋሉንም ገልጠዋል አቶ ንጉሱ አክለውም በአድራጎቱ ውስጥ ተሳትፈዋል በሚባሉት ላይ እርምጃ ለመውሰድ ትዕዛዝ መሰጠቱን በቃለ ምልልሳቸው ገልጠዋል ሆኖም በሰው ሕይወት ወይም አካል ላይ ስለደረሰ ጉዳት አስተያየት ከመስጠት ተቆጥበዋል። አቶ ንጉሱ ጥላሁን አሁን ስቱዲዮ ከመግባታችን ጥቂት ደቂቃ ቀደም ብሎ አግኝተናቸው ከባልደረባችን ሰሎሞን አባተ ጋር ተከታዩን ቃለ ምልልስ አድርገዋል። አቶ ንጉሱ ጥላሁን በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ጤና ይስጥልኝ፣ እንደምናመሹ ጤና ይስጥልኝ፣ እንደምናመሻቸው። ዛሬ ባህር ዳር ከተማ ላይ የተፈጠረው ምንድን ነው? ምን የሚያውቁት ነገር አለ? ዝርዝር ነገር እጅ ውስጥ ከገባ አሁን በቅርቡ ባገኘነው መረጃ ወደ ምሽት ላይ ማለት ነው በሰ መስተዳድሩ ጽህፈት ቤት አመራሩ ባለበት የመፈንቅለ መንግስት ሙከራ ለማድረግ በተደራጀ ሀይል ሁኔታ የተንቀሳቀሰ ኃይል ነበር። ይህንን ሁኔታ ለመቆጣጠር የፌደራል መንግስቱ የጸጥታ መዋቅር እንቅስቃሴ እንዲያደርግ ተደርጎ አሁን በባህር ዳር አካባቢ ያለው ሁኔታ ለማረጋጋትና ለመቆጣጠር ስራ እየተሰራ ነው። የተደራጀ ጥቃት ለማድረግ ነው እንቅስቃሴ የተደረገው። የተደራጀ እንቅስቃሴ ነው ካሉኝ አቶ ንጉሱ፣ የሚታወቁ ኃይሎች አሉ ማለት ነው። በዚህ ቦታ ላይ ስብሰባ ላይ የነበሩ ሰዎች ናቸው ይህንን እርምጃ ለመውሰድ የተነሱት። አሁን እሱ እሱ እንደተመለከተ እና አካባቢውን ማረጋጋት እንደተመለከተ ነው የትኩረት ስራ እየተሰራ ያለው የመለየት ስራ እየተሰራ ነው። ሙከራ ያደረጉ ተጠርጣሪዎች እንዳያመልጡ ከተማም የመቆጣጠር እና የህዝቡን የማረጋጋት ስራ ነው እየተሰራ ያለው። ዝርዝሩን በአጠቃላይ እነማን ናቸው፣ ምን ጉዳት አደረሱ፣ አላማቸውም ምንድን ነበረ፣ ለምንስ ይህንን አደረጉ፣ ህብረተሰቡ ምን ይጠበቅበታል፣ የመሳሰሉትን መረጃዎች እንሰጣለን። በዚህ አጋጣሚ ግን የክልሉ ህዝብ የበትታ መዋቅር በገጠር በከተማ ያለው የሃይማኖት አባቶችና የሀገር ሽማግሌዎች በአጠቃላይ ክልሉን ወደ ላቀ ወደ ከፋ ትርምስና መተላለቅ እንዲያመራ አልሞ የተሰራ ስራ መሆኑን በመገንዘብ ከመንግስት ጎን እንዲቆሙና እያንዳንዱን አካባቢያቸውን በንቃት እንዲጠብቁ በዚህ ሰዓት ያልተባበረ ህዝብ ራሱንም ሀገሩንም አያድንም እና የአማራ ክልልም መላዊ ሀገራችን ህዝብም መፈንቅለ መንግስት ማድረግ ማለት ሀገርን ማፍረስ ነው ህዝብን እና ወገንን መጉዳት ነው። ይሄንን ተገንዝቦ ህዝቡ በንቃት መረጃ እየተከታተለ በስሜት ማንኛውም ነገር ውስጥ ሳይገባ የጸጥታ መዋቅሩና ህዝቡ እጅና ጓንት ሆኖ እንዲሰራ የፌዴራል መንግስቱ ስም ጥሪ ማቅረብ እንፈልጋለን። ዝርዝሩን መረጃ በየጊዜው ለህብረተሰቡ ማንኛውንም ሚዲያ በመጠቀም እንሰጣለን። ለመሆኑ ከነማን ነው እንዲጠነቀቅ ህዝቡን የምትጠይቁት? አቶ ንጉሱ፣ የተደራጀ ነው ከተባለና ህዝቡ ራሱን እንዲጠብቅ ካላችሁ እነገሌ ናቸው ብላችሁ መናገር አትችሉም። አሁን ባለው ሁኔታ እስካሁን ባለው ሁኔታ መስጠት የምንችለው መረጃ ይሄ ነው። ሰለሞን ዝርዝሩን በሚቀጥለው እንሰራችኋለን። ስለዚህ በህይወት በአካል በንብረት ላይ የደረሰ ጉዳት ይኑር አይኑርም አይታወቅም በአሁኑ ጊዜ ሁሉንም ሁሉንም ነገር በተመለከተ ዝርዝር መረጃ እንሰጣለን። አሁን የታቀደውን ሴራ የማክሸፍ ህዝብና አካባቢ አገር የማረጋጋት ስራ ነው እየተሰራ ያለው። ሌሎችን ጉዳዮችን በየጊዜው መረጃ ለህብረተሰቡ እንሰጣለን። ለአሁኑ ልንሰጥ የምንችለው ይህንን መሰለ ነው። የክልሉ ፕሬዚደንት በደህና ሁኔታ ላይ ነው ያሉት። አሁን በአካልም ይሁን በሕይወት ሁሉንም ነገር በተመለከተ በዝርዝር መረጃ እንሰጣችኋለን። እርምጃ ሲሉ ለመሆኑ ምን አይነት እርምጃ እንዲወሰድ ነው ለፌዴራል ኃይሎች መመሪያ የተሰጠው? አቶ ንጉሱ፣ መፈንቅለ መንግስት ለማድረግ የሞከረ ኃይል ይህንን ከማድረግ የሚቆጥብ ሌላ መንግስታዊ ሀይል ያለ በመሆኑ የምን መቆጣጠር ስራ ነው? ፌዴራል ሀይሎች እዛ እንዴት ሊገኙ ቻሉ? ይቅርታ አቶ ሰለሞን፣ ከዚህ በዚህ ጉዳይ ላይ አሁን በአስቸኳይ ሁኔታ ላይ ያለን በመሆኑ በዝርዝር ወይ ከሰዓታት በኋላ ወይ ከደቂቃዎች በኋላ ሰጣለሁ። ይሄኛውን መረጃ ይዘን ሌሎች መረጃዎች እያሰባሰብን ስለሆነ ሌሎች መረጃዎችን በተከታታይ እንሰጣለን። ተጨማሪ መረጃዎች እግዜር ይስጥልኝ። አመሰግናለሁ አቶ ንጉሱ። አመሰግናለሁ። ሰሎሞን እናመሰግናለሁ። አድማጮች ይህን ዜና እየተከታተልን ነው። ስርጭታችን ከማብቃቱ በፊት፣ ከስቱዲዮ ከመውጣታችን በፊት አዲስ መረጃ ካገኘን አቶ ንጉሱም በገቡት ቃል መሰረት በደቂቃዎች አዲስ ነገር አግኝተው ከሰጡን እናቀርባለን። ባህር ዳር ያለችው ሪፖርተራችንም የተኩስ ድምፅ መስማቷን አረጋግጣልናለች። ነገር ግን ተጨማሪ መረጃ እያሰባሰበች ስለሆነች የእርሷም እንደተሳካና እንደተገኘ የምናቀርብ መሆናችንን እንገልጣለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው።